የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚሰማውን ስርጭታችን አሁን እንጀምራለን። በቅድሚያ ጦሩን በግንባር ተገኝቶ የመምራቱ ውሳኔ የግጭት መባባስ አይደለም። ይልቁንም ጠቅላይ ሚኒስትሩ መፈጸም ያለባቸው የአገርን አንድነት የመጠበቅና የማስቀጠል ሕገ መንግስታዊ ኃላፊነት ነው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩምን የሰማችሁት በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። በጸጥታ መደፍረስ የተነሳ በመጠለያ ጣቢያዎች ስለሚገኙ ተፈናቃዮች ጉዳይ አንድ ዝግጅት ይዘናል። ማክሰኞ ህዳር 21 2014 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። የተለያዩ ቅንብሮችና ዘገባዎችንም ይዘናል። ከዕለቱ ዜና አቅራቢ ደረጀ ደስታ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከዌብና ማኅበራዊ መገናኛ ቅንብሮቻችን አሰናጇና እንዲሁም ከቴክኒክ መሐንዲሱ ቤል አንድራዴ ከሌሎችም ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ የምሽቱን ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸው የአገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽሕፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ ከግንባሩ እየመሩት ያለው ዘመቻም አሸባሪ ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡትን ሴራ የመክታት መሆኑንም የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ ቢለኔ ስዩም ተናግረዋል። በውጭ አገራት ከሚኖሩ ኢትዮጵያውያን አንድ ሚሊዮኑ ከአምስት ሳምንታት በኋላ ወደ አገራቸው በመምጣት የገና በዓልን እንዲያከብሩም ኃላፊዋ ጥሪ አቅርበዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የዩጋንዳ ሰራዊት ከዲሞክራቲክ ኮንጎ ሪፐብሊክ ጋር በመሆን የተባበሩት ዲሞክራቲክ ፎርስ የተባሉት አማጽያን ይዞታዎችን በአየር መደብደባቸውን የዩጋንዳው የጦር አዛዥ አስታወቁ። ብርጋዲየር ጀኔራል ፍላቪያ ባይክሷ ባሰራጩት የትዊት መልእክታቸው በቅርቡ ዩጋንዳ ውስጥ በደረሱ የአጥፍቶ መጥፋት ፍንዳታዎች ተጠያቂ ናቸው በተባሉት የእስላማዊ ሚሊሻዎች የተባበሩት ዲሞክራቲክ ፎርስ ወይም ኢዲኤፍ እየተባሉ በሚጠሩ አማጽያን ካምፖች ላይ የአየር ጥቃት ማድረሳቸውን ተናግረዋል። ከዛሬው ጥቃት አስቀድሞ የዩጋንዳው መሪ ሙሴቬኒ ካለፈው ሰኔ ወር ወዲህ 12 የኢዲኤፍ አባላት መገደላቸውንና 16 የሚሆኑት ደግሞ መያዛቸውን ተናግረዋል። ኦምኒኮርን የተባለው አዲሱ የኮቪድ-19 ቫይረስ ዝርያ በደቡብ አፍሪካ በይፋ ታይቷል ተብሎ ከመነገሩ በፊት በምዕራብ አውሮፓ ተከስቶ እንደነበር የሚያሳይ አዲስ መረጃ መገኘቱ ተሰማ። የኔዘርላንድ ባለስልጣናት ዛሬ ማክሰኞ በሰጡት መግለጫ ቫይረሱ ባለፈው አርብ ከደቡብ አፍሪካ ወደ አምስተርዳም በመጣ መንገደኛ ላይ በተደረገ ምርመራ ታይቷል ተብሎ ከመነገሩ አንድ ሳምንት በፊት እስከ ዳር አስር ቀን ተደርጎ በነበረ ምርመራ ታይቶ የነበረ መሆኑ ተነግሯል። የኦምሪኮን ቫይረስ የእስከዛሬው ቀን ድረስ በጃፓን ፈረንሳይ፣ እንግሊዝ፣ ካናዳ፣ ስኮትላንድ፣ አውስትራሊያ፣ ስፔንና ስዊድን ውስጥ መታየቱም ተዘግቧል። በርካታ አገሮች ከደቡብ አፍሪካ ጋር የነበራቸውን የጉዞ መስመር የዘጉ ሲሆን የደቡብ አፍሪካው ፕሬዝደንት አገራቸው ተነጥላ የጉዞ ማዕቀብ የተጣለባት መሆኑን በማውገዝ በዓለም አቀፉ ማህበረሰብ ማዘናቸውን የገለጹ መሆኑ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ወደ ዩክሬን ከተቃጣ ማንኛውም የጠብ አጫሪነት ድርጊት እንድትቆጠብ ዛሬ ማክሰኞ በሰጡት መግለጫ ያስጠነቀቁ ሲሆን በድጋሚ የሚደረግ ማንኛውም የጥቃት እርምጃ የከፋ አጸፋን ያስከትላል ብለዋል። ለኔቶ ስብሰባ በላቲቪያ የሚገኙት ብሊንከን ከአገሪቱ የውጭ ጉዳይ ሚኒስትር ኤድጋር ሬንከንቪክስ ጋር ሆነው በላቲቪያ ዋና ከተማ ሪጋ ላይ ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ሩሲያ ዩክሬንን አስመልክቶ የምታደርገው እንቅስቃሴ ዩናይትድ ስቴትስን በእጅጉ አሳስበዋታል ብለዋል። ሩሲያ የገነባች ነው ስለተባለው ወታደራዊ ኃይልም ዛሬና ነገ ረቡ ከሰሜን አትላንቲክ ቃል ኪዳን አባል አገራት ኔቶ ጋር በሚደረገው የሚኒስትሮች ስብሰባ ከመከሩ በኋላ የሚሰጡት ብዙ አስተያየት እንደሚኖራቸው ተናግረዋል። ከኔቶ ስብሰባ ቀደም ብሎም የኔቶ ዋና ጸሐፊ ጀነራል ጄን ስቶልተንበርግ ሩሲያ በአካባቢው በመፍጠር ላይ ያለችውን ውጥረት እንድታረግብ ጠይቀዋል። በዩክሬን ላይ የሚፈጸም ማንኛውም ጥቃት በሩሲያ ላይ የፖለቲካና የምጣኔ ሀብት ጉዳት እንደሚያስከትልባትም ጀኔራሉ አስጠንቅቀዋል። በኔቶ አባል አገር ሚኒስትሮች የሚደረገው ስብሰባ ዋነኛው ዓላማ ከዛሬ አስር ዓመት በፊት የነበረውን በመከለስ በአዲስ ወታደራዊ ስትራቴጂ ላይ መምከር መሆኑም ተዘግበዋል። የታሊባን ኃይሎች ስልጣን ከያዙ ወዲህ በወሰዱት የበቀል እርምጃ በአራት የአፍጋን ክፍለ ግዛቶች ከአንድ መቶ በላይ ሰዎችን በሞት የቀጡና ደብዛቸው እንዲጠፋ ያደረጉ መሆኑን ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች ትናንት ባወጣው ሪፖርት አስታወቀ። እርምጃው የተወሰደው ካለፈው ነሐሴ ጀምሮ እስከ ጥቅምት ወር ድረስ ጋዛኒ፣ ሄልማንድ፣ ካንድሃር እና ኩንዱዝ በተባሉ ግዛቶች ውስጥ መሆኑንም ድርጅቱ አመልክቷል። ሪፖርቱን ያዘጋጁት ፓትሪሺያ ጎስማን ለቪኦኤ እንደተናገሩት ታሊባኖቹ የበቀል እርምጃውን የወሰዱት ፊት ለፊት ሲዋጓቸው በነበሩና በአካባቢው ሕዝብ ዘንድ በሚታወቁ ሰዎች ላይ መሆኑም ተመልክተዋል። ምዕራባውያን አገሪቱን ለቀው ከወጡ በኋላ ሥልጣን የጨበጠው ታሊባን ምንም አይነት የበቀል እርምጃ እንደማይወስድ ቃል የገባ ቢሆንም በቀደመው መንግስት ስም ዝርዝር ውስጥ የነበሩ ሰዎችን እየለቀመ ማሰርና መግደሉን ሪፖርቱ አመልክቷል። የትዊተር ስራ አስፈጻሚና ከመስራቾች አንዱ የሆኑት ጃክ ዶርሲ ከኃላፊነታቸው የለቀቁ ሲሆን በድርጅቱ የቴክኖሎጂ ኃላፊ የሆኑት ፓራግ አግራዋል የድርጅቱ ዋና ሥራ አስፈጻሚ ሆነው የተኳቸው መሆኑ ተገለጸ። የ37 ዓመቱ አግራዋል ከሕንድ የመጡ ስደተኛ ሲሆኑ ድርጅቱን የተቀላቀሉት እንደ ኤሮፓ አቆጣጠር በ2011 መሆኑም ተነግሯል። የትዊተር ቴክኖሎጂ ኃላፊ በመሆን ላለፉት አራት ዓመታት አገልግለዋል። አግራዋል ድርጅቱን ሲቀላቀሉ የድርጅቱ ሰራተኞች አንድ ሺህ ብቻ የነበሩ ሲሆን ባለፈው ዓመት መጨረሻ ወደ 5500 መድረሱም ተመልክቷል። የእሳቸው ስራ አስፈጻሚነት ከተነገረ በኋላ የድርጅቱ አክሲዮን ዋጋ መጨመሩም ተሰምቷል። የፓራግ አግራዋል ወደ ትልቁ የማህበራዊ ሚዲያ ቴክኖሎጂ ድርጅት አመራር መምጣት በቴክኖሎጂው ዓለም አመራር ያሉትን ሕንዳውያን አሜሪካውያንን ቁጥር ከፍ ያደረገው መሆኑ ተገልጸዋል። ትላልቅ የቴክኖሎጂ ድርጅቶችን እየመሩ ካሉት ሕንዳውያን አሜሪካውያን መካከል የጉግል አልፋቤት ሰንዳር ፒቻኤ የማይክሮሶፍት ሳታያ ናዴላ እና የአይቢኤም አርቪንድ ክሪሽና ይጠቀሳሉ። በካሪቢያን ደሴት የምትገኘው ባርባዶስ ከዛሬ ጀምሮ ከቅኝ ገዢዋ እንግሊዝ ዘውድ ጋር የነበራትን ትስስር አቋርጣ ነፃ ሪፐብሊክ መሆኗን አውጃለች። የአገሪቱ ርዕሰ ብሔር ምልክት የነበረው የእንግሊዟ ንግሥት ኤልሳቤጥ የዘውድ ምስልም የተወገደ መሆኑ ተነግሯል። ባለፈው ወር ምርጫ አሸናፊ የሆነ ወጡት ሳንድራ ሜሰን ባደረጉት የበዓለ ስመት ንግግራቸው አገራቸውን የባርባዶስ ሪፐብሊክ ብለው ሲጠሩ የመጀመሪያዋ ፕሬዚደንት ሆነዋል። በበዓለ ሲመቱ ላይ ከተገኙት እንግዶች መካከል የእንግሊዙ ልዑል ቻርልስ አንዱ ናቸው። ባርባዶስ ከእንግሊዝ ቅኝ ነፃ ግዛትነት ነፃ የወጣችው የዛሬ 55 ዓመት ነበር። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ኅዳር 21 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ የምስልና ድምፅ አቀናባሪያችን ራብ ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ በኢትዮ ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ባለፉት ሶስት አመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ ዘጠኝ ቢሊየን ዶላር ወደ ኢትዮጵያ ተልቋል። ያለፈውን አመት ሁለት ሺ አስራ ሶስትን ብቻ ካየን ሶስት ነጥብ ስድስት ቢሊየን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ አማካኝነት በረሚታንስ መልክ ተልቋል። አቶ ወንደሰን ግርማ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የህዝብ ግንኙነት ዲሬክተር ናቸው። በውጭ ሀገር ከሚኖረው ኢትዮጵያዊና ትውልደ ኢትዮጵያዊ በተለያየ መልኩ ወደ አገር የሚገባውን ገንዘብ አስመልክቶ ከተናገሩት የተወሰደ ነው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር መሄዳቸውን የአገሪቱን አንድነት የማረጋገጥና የማስቀጠል ውሳኔ ነው ሲል ጽህፈት ቤታቸው ዛሬ አስታወቀ። ጠቅላይ ሚኒስትሩ ከግንባር እየምሩት ያለው ዘመቻም አሸባሪዎች ድርጅቶች ከውጭ አጋሮቻቸው ጋር በመሆን የሸረቡት ሴራ ነው ሲል ይህንኑ የመክታት መሆኑንም የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም ተናግረዋል። በውጭ ሀገራት ከሚኖሩ ኢትዮጵያውያን አንድ ሚሊዮን ከአምስት ሳምንታቱ በኋላ ወደ አገራቸው በመምጣት የገናን በዓል እንዲያከብሩም ኃላፊዋ ጥሪ አቅርበዋል። እስክንድር ፍሬው በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን ይህን መግለጫ ተከታትሎ ተከታዩን አሰናድተዋል። የዛሬው መግለጫ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዐብይ አህመድ ወደ ግንባር ካመሩ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የጠቅላይ ሚኒስትሩን ውሳኔ በተዛባ ሁኔታ የዘገቡ የመገናኛ ብዙሀን አሉ። በተለይም የጠቅላይ ሚኒስትሩን ውሳኔ ከግጭት ማባባስ ጋር አያያዙ ያሏቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ጦሩን ለመምራት ወደ ግንባር የሄዱት በአገሪቱ ህልውና ላይ በተጋረጠው አደጋ ምክንያት መሆኑን ነው የፕሬስ ኃላፊው ያብራሩት። በቅድሚያ ጦሩን በግንባር ተገኝቶ የመምራቱ ውሳኔ የግጭት መባባስ አይደለም ይልቁንም ጠቅላይ ሚኒስትሩ መፈጸም ያለባቸው የአገርን አንድነት የመጠበቅና የማስቀጠል ህገ መንግስታዊ ኃላፊነት ነው። ባለፉት ወራት አሸባሪ ድርጅቶች ግጭቱን ማባባሳቸውና ማስፋፋታቸውን ተመልክተናል። በተጨማሪም በውጭ የሚገኙ አባሎቻቸው በዲሞክራሲያዊ መንገድ የተመረጠን መንግስት በኃይል ለመገልበጥ የሚያደርጉትን ጥረት ይፋ አድርገዋል። በተያያዘም በምርጫ ያሸነፈን መንግስት በአመጽ ለመገልበጥ የሚደረገውን የአገር ክህደት ጥረት የሚመሩት ተመሳሳይ ግለሰብ መንግስትን ለመጣል ከቀድሞና ከአሁን የምዕራባውያን ዲፕሎማቶች ጋር ሲነጋገሩ ሾልኮ የወጣ ቪዲዮ ታይቷል። ህወሓት ግጭቱን ወደ አማራና አፋር ክልሎች ማስፋፋቱን ያስታወሱት የፕሬስ ኃላፊዋ የጠቅላይ ሚኒስትሩ በግንባር መገኘት ግን ከወዲሁ ውጤት እያመጣ መሆኑን አመልክተዋል። His decision has inevitably boosted troop morale and emboldened the people of Ethiopia to unite and to resist. የጠቅላይ ሚኒስትሩ ውሳኔ የጦሩን ሞራል ጨምሯል። የኢትዮጵያ ሕዝብም የአሸባሪ ድርጅቱን ስጋት ለመቋቋምና ለመመከት አንድ እንዲሆንና እንዲነቃቅ አድርጎታል። ባለፉት ጥቂት ቀናት ብቻ ህወሓት የያዛቸውን ቦታዎች እንዲለቅ ከማድረግ አንጻር ብዙ እርምጃዎች መራመድ ተችሏል። በተለይም ካሳጊታን ጭፍራንና ቡርቃን በማስለቀቅ የሰሜን ኢትዮጵያው ግጭት የቀጠለው የአፍሪካ ህብረትና ሌሎችም አካላት ሰላማዊ መፍትሄ እንዲበጅለት ጥሪ እያቀረቡ ባሉበት ወቅት ነው። በተለይም በአፍሪካ ህብረት የተሰየሙት ልዩ ልዑክ የናይጄሪያው የቀድሞ ፕሬዚዳንት ኦሊሴ ጎኖ ባሳንጆ ለሰላማዊ መፍትሄ የተለያዩ ጥረቶችን ሲያደርጉ መቆየታቸውን ማስታወቃቸው ይታወሳል። ይህም ሆኖ በአዲስ አበባ ከኢትዮጵያ ባለስልጣናት ጋር የተነጋገሩት በመቀሌ ደግሞ ከህወሓት መሪዎች ጋር የተገናኙት የናይጄሪያው የቀድሞ ፕሬዚዳንት ኦሊሴጎኖ ባሳንጆ እስካሁን ይፋ የሆነ ምክር ሀሳብ አላቀረቡም። ስለ ጉዳዩ ከአሜሪካ ድምፅ ለተነሳ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ቢለኔ ስዩም ይህንኑ ነው ያብራሩትየአፍሪካ ህብረት ተወካይ ኦሊሴጎን ኦባሳንጆ ገና ከተለያዩ ቡድኖች ጋር በመመካከር ላይ ናቸው። እናም ይመለሳሉ እየሄዱና እየመጡ ጉዳዩ ከሚመለከታቸው የተለያዩ አካላት ጋር ሲነጋገሩም ቆይተዋል። እናም በሚቀጥለው ዙር ለሚመለከተው የመንግስት አካል የሚቀርብ ምክረ ሀሳብ ይዘው ይቀርባሉ ብለን እንገምታለን። የፕሬስ ኃላፊዋ በዛሬው መግለጫቸው ለተለያዩ ወገኖችም ጥሪዎችን አቅርበዋል። በውጭ ለሚኖሩ ኢትዮጵያውያን ባቀረቡት ጥሪ አንድ ሚሊዮን የሚሆኑት መጪውን የኢትዮጵያ የገና በዓል በሀገራቸው እንዲያከብሩ ነው የጠየቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። በኢትዮጵያ መንግስት የተቋቋመው የሚኒስትሮች ግብረ ኃይል የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽፈት ቤት ምክረ ሀሳቦችን ተግባራዊ የማድረግ ስራ መጀመሩን አስታወቀ። በምክረ ሀሳቡ መሰረትም መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አድንቀዋል። ኮሚሽኑ ለግብረ ኃይሉ የቴክኒክ ድጋፍ እንደሚያደርግና ስራውን ከሰብአዊ መብት አንጻር እንደሚከታተልም ለአሜሪካ ድምፅ ገልጠዋል። የሚኒስትር ግብረ ኃይሉ ያዘጋጀውን ስትራቴጂያዊና የድርጊት መርሃ ግብር በምክር ሀሳብ ካቀረቡት አካባቢዎች በተጨማሪ በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶችን እንደሚሸፍን ያብራሩ ደግሞ የፍትህ ሚኒስቴር የፕሬስ ጽህፈት ቤት ኃላፊ አቶ አወል ሱልጣን ናቸው። ዝርዝሩን kennedy i is about to በመንግስት የተቋቋመው የሚኒስትሮች ግብረ ኃይል በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ በተደረገው የሰብአዊ መብት ጥሰት ምርመራ ላይ የተመለከቱ ምክረ ሀሳቦችን ተግባራዊ ለማድረግ የሚያስችል ስትራቴጂና የድርጊት መርሃ ግብር በማጽደቅ ከትናንት ህዳር 22 2014 ዓ.ም ጀምሮ ወደ ስራ መግባቱን አስታውቋል። ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባደረጉት ምርመራ መንግስት መንግስት የተናጠል የተኩስ አቁም ከማወጁ በፊት በነበረው የትግራይ ግጭት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ እንዲሁም የትግራይ ልዩ ኃይል ፈጽመዋል የተባሉትን አብዛኛውን የሰብአዊ መብት ጥሰቶች በሰብአዊነት ላይ የተፈጸሙና የጦር ወንጀል ተብለው ሊጠቀሱ የሚችሉ እንደሆኑ መግለጻቸው የሚታወቅ ነው። የጋራ ምርመራ ቡድኑ ባቀረበው ምክረ ሀሳብም በተለይ የኢትዮጵያ መንግስት ተጠያቂነትን ለማስፈንና ተጎጂዎችን ለመካስ የሚያስችሉ ተግባራትን እንዲያከናውን መጠየቁም ይታወሳል እናም በ ምክር ሀሳቡ መሰረት መንግስት ወደ ተግባር መግባቱን ትክክለኛ እርምጃ ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀል አድንቀዋል። አንደኛው የኢትዮጵያ መንግስት ሪፖርቱን እንደሚቀበል እና ተግባራዊ ለማድረግ ቁርጠኝነት ያለው መሆኑን መግለጹ በጥሩ መልክ የተቀበልነው እርምጃ ነበረ። ምክረ ሀሳቦቹ ዘርፈ ብዙ ስለሆኑና የተለያዩ የሚመለከታቸው መስሪያ ቤቶች ቅንጅትና ትብብር የሚጠይቅ ስለሆነ በሚኒስቴር መስሪያ ቤቶች ደረጃ ይህንን አይነት ግብረ ኃይል መቋቋሙ በጣም ትክክለኛ እርምጃ ነው። በዚህ መሰረት ደግሞ አሁን ግብረ ኃይሉ ስራውን ሲያከናውን ቆይቶ ዝርዝር ስራዎች ውስጥ ለመግባት መርሃ ግብር አዘጋጅቶ ልዩ ልዩ ኮሚቴዎች አቋቁሞ ወደ ስራ ውስጥ መግባት መጀመሩ መስማታችንም ደግሞ የበለጠ እንደገና የሚያበረታታ እርምጃ ነው። እነዚህ ሁሉ ነገሮች በድምሩ ሲታዩ መንግስት ለጣምራ ምርመራ ስራው እንዲካሄድ ከመስማማቱ አንስቶ ሪፖርቱን እና ምክር ሀሳቦቹን መቀበሉ፣ አሁንም ደግሞ ተግባራዊ ለማድረግ እንቅስቃሴ መጀመሩ በጣም የሚያበረታታ ሆኗ ብቸዋለው ትክክለኛ እርምጃ ነው። የሚኒስትሮች ግብረ ኃይል ያዘጋጀው ስትራቴጂና የድርጊት መርሃ ግብር በግጭቱ ምክንያት የተፈጸሙ ሁሉንም ከባድ የተባሉ የሰብአዊ መብት ጥሰቶች እንደሚሸፍን ተገልጿል። ይህም መንግስት ወሰድኩ ካለው የተናጥል የሰብአዊ ተኩስ አቁም እርምጃ በኋላ በአፋርና በአማራ ክልሎች የተፈጸሙትንም እንደሚያካትት የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን ለአሜሪካ ድምጽ አብራርተዋል። እና በተባበሩት መንግስታት የከፍተኛ ሰብአዊ መብት ኮሚሽን የጋራ ጥምር ኮሚቴ ተቋቁሞ በዛ መሰረት የጣሪያ የሰብአዊ መብት ትሰት የእሱ ሪፖርት ላይ መሰረት ተደርጎ የሚደረጉ የወንጀል ምርመራዎችም አሉ። ከዛ ውጭም ደግሞ ከዛ በኋላ በተለይ መከላከያ ሰራዊቱ ከመከሌ ከወጣ በኋላ ወይም ደግሞ የተናጠል የተኩስ አቁም እርምጃ ከተወሰደ በኋላ የተፈጸሙ ብዙ ወንጀሎች አሉ። አሰቃቂ ተግባራታቸው አሉ። ሰብአዊ ድርጊቶች ተፈጽመዋል። በሰው ልጆች ላይ ግድያ የተፈጽመዋል፣ አካል ጉዳቶች፣ በንብረት ላይ የተፈጸሙ የውድመቶች አሉና እነዚህን በተመለከተ ነው የወንጀል ምርመራው በስፋት የሚፈጸሙ። ስለዚህ በሰዎች ላይ የተፈጸሙ ከባባድ ወንጀሎች በአጠቃላይ በዚህ ግብረ ኃይል የሚመረመር ወይም ደግሞ በምርመራ ሂደት ውስጥ የሚካተት ተግባር ነው የሚሆነው። ግብረ ኃይሉ የወንጀል ምርመራና ክስን የስደተኞችና የተፈናቃዮች ጉዳዮችን፣ የጾታዊ ጥቃቶችንና የሀብት ማሰባሰብን የተመለከቱ ተግባራትን የሚያስተባብሩ በፍትህ ሚኒስቴር፣ በሰላም ሚኒስቴር፣ በሴቶችና ማህበራዊ ጉዳዮች ሚኒስቴር እንዲሁም በገንዘብ ሚኒስቴር የሚመሩ አራት ኮሚቴዎችን አዋቅሯል። በፍትህ ሚኒስቴር የሚመራው የወንጀል ምርመራና ክስ ኮሚቴ የተፈጸሙ የሰብአዊ መብት ጥሰቶችንና ወንጀሎችን አስመልክቶ የምርመራ ስራውን እንዲያስጀምርም አቅጣጫ አስቀምጧል። ይሁን እንጂ ጦርነቱ እየተካሄደ ባለበት ሁኔታ ምርመራው ወደፊት ሊደረግ እንደታቀደ ላነሳውላቸው ጥያቄ አቶ አወል ሱልጣን ተከታዩን ምላሽ ሰጥተዋል። በሂደት ነገሮችን ከግምት እያስገቡ እንደ ሁኔታው እንደ አመች ሁኔታው እየተደረገ ምርመራ የሚከናወነው በተለይ ጦርነቱ ባበቃባቸው ወይም ደግሞ የሽብር ቡኑ ለቋቸው ወይም ደግሞ ለቋቸው እንዲሄድ በተደረገባቸው ቦታዎች ላይ ነው አብዛኛው ምርመራ የሚደረገው እርግጥ አሁን ባለው ሁኔታ አመቺ ያልሆኑ ቦታዎች ላይ ምርመራዎችን ማከናወን ከሚፈልገው ውጤት አንጻር እክ የተማማኑንበትን እድል ስለሚያሰፋ ቦታዎችን የመምረጥ ስራ ይሰራል። ስለዚህ ከየትኛው አካባቢ ነው ወንጀል ምርመራው የሚጀመረው የሚለውን ነገር የሚወስነው ራሱ ኮሚቴ ወይም ደግሞ እራሱ ራሱ የተቋቋሙ ግብረ ኃይል ነው። ስለዚህ ያ ግብረ ኃይል በሚወስነው መሰረት የወንጀል ምርመራዎችን ያደራጃል። በዛ በተደራጀ የወንጀል ምርመራ ቡድን ውስጥ ደግሞ ተሳትፎ ቦታዎችን እየለየ ምርመራዎችን እያከናወነ በተጨማሪ የሚለቀቁ ቦታዎች ወይም ደግሞ በተጨማሪ ከሽብር ቡሉ ነጻ በሚወጡ ቦታዎች ላይ ደግሞ በተመሳሳይ እነዚህን ቡድኖች እያሰማራ የወንጀል ምርመራውን እያሰፋ የሚሄድበት ሁኔታ የሚኖረው ማለት ነው። የፍትህ ሚኒስቴር የፕሬስ ሴክሬታሪያት ኃላፊው አቶ አወል ሱልጣን በዝርዝር የሚደረገው ምርመራ ሂደት በሂደት ግጭቱ የተካሄደባቸውን ስፍራዎች ሁሉ እንደሚያጠቃልልም ገልጸዋል። በአማራና በአፋር ክልሎች ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በበቂ መጠን ምርመራ ያልተደረገባቸው መሆኑ ግብረ ኃይሉ የሚያከናውነውን ተግባር አዳጋች አያደርገውም ወይ በሚል የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጠይቂያቸው ይህን ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን ቢያንስ አንድ የተወሰኑ አካባቢዎችን የሚመለከት በአማራ ክልል የተከሰተውን የሰብአዊ መብት ሁኔታ በሚመለከት አንድ ሪፖርት አውጥተናል። ሌላም ሪፖርት ደግሞ ለማውጣት በስራ ላይ ነው ያለ ነው። በመንግስት በኩል ደግሞ ፍትህ ሚኒስቴር ጽህፈት ቤት አማካኝነት የራሳቸውን ክትትል እያደረጉ እንደሆነ አውቃለሁኝ። ስለሆነም እነዚህ ሁሉ ለዚህ ለአዲስ ለተቋቋመው ግብረ ኃይል ተጨማሪ ግብአት ይሆናሉ ብዬ አምናለሁኝ። ዋነኛው ነገር መታየት የሚፈለገው መንግስት በተሰጠው ምክረ ሀሳብ መሰረት ተግባራዊ ለማድረግ ቁርጠኛነቱን ማሳየቱና እንቅስቃሴ መጀመሩ ነው እና ከዚህ አንፃር የሚያበረታታ ጥሩ እርምጃ ነው። ኢሰመኮና የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባቀረቡት ምክር ሀሳብ መሰረት በግብረ ኃይሉ የተቋቋሙት ኮሚቴዎች ስራቸውን በሚያከናውኑበት ወቅት ተጎጂዎችን ማዕከል ያደረገ የአሰራር ስርዓትን እንዲከተሉና ተጎጂዎቹ እውነትን የማወቅና ፍትህ የማግኘት መብቶቻቸው እንዲከበሩ እንዲሁም አቅም በፈቀደ መጠን የመልሶ ማቋቋም ድጋፍና ካሳ የሚያገኙበትን ስርዓት ተግባራዊ በማድረግ ላይ እንዲያተኩሩ አቅጣጫ ተቀምጧል። በዚህ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽን ለግብረ ኃይሉ የቴክኒክ ድጋፎችን እንደሚያደርግ የገለጹት ዶክተር ዳንኤል በቀለ ከሰብአዊ መብት አንጻር የክትትል ስራዎችን እንደሚያከናውንም ተናግረዋል። ምክር ሀሳቦቹም ተግባራዊ በማድረግ ላይ የቴክኒክም ወይም ሌላ ግብረ ኃይሉ ያስፈልጋል ብሎ የሚያስበው አይነት እገዛ ልናደርግ እንችላለን። ሁለተኛ በእጃችን ያሉ መረጃዎችን እንደነገሩ ሁኔታ ልናደርግ የሚገባው ጥንቃቄ እንደተጠበቀ ሆነው ልናጋራ እንችላለን። ሶስተኛ እና ሌላው ግን የማይቀራው ስራችን ደግሞ መንግስት የሚያደርገውን ያሰጣጠም እርምጃም ደግሞ በገለልተኛነት ክትትል እናደርግበታለን። ምን ያህል ተሰጠው ምክር ሀሳብ መሰረት ተግባራዊ መሆን አለመሆኑን ተግባራዊ ለማድረግ የሚወሰዱት እርምጃዎችም ደግሞ ሰብአዊ መብትን ያከበሩ መሆን አለመሆናቸውን ክትትል እያደረግን ምርመራ እያደረግን ምክረ ሀሳብ መስጠታችንን እንቀጥላለን። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም በአይነቱ የመጀመሪያው ነው የተባለለትን የኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ሪፖርት የኢትዮጵያ መንግስት ከአንዳንድ ነጥቦች በስተቀር የተቀበለው ሲሆን የኤርትራ መንግስትና ህወሀት እንደማይቀበሉ ማሳወቃቸው ይታል ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። አድማጮች፣ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በከፍተኛ ሁኔታ ተላላፊ መሆኑ የተገለጸው ኦሚክሮን የተሰኘው አዲሱ የኮቪድ-19 ዝርያ ሊያሳስብ እንጂ ድንጋጤ ሊፈጥር ግን አይገባም ሲሉ የዩናይት ስቴትሱ ፕሬዝዳንት ጆ ባይደን አስታወቁ። ይህ ቫይረስ ዝርያ ለመጀመሪያ ጊዜ ከተገኘባት የደቡብ አፍሪካና አንዳንድ ሌሎች ሀገሮች የሚነሱ ጉዞዎች ላይ እገዳ በመጣላቸው ብርቱ ትችት ቢገጥማቸውም ባይደን አሁንም በውሳኔያቸው እንደጸኑ ነው። አኒታ ፓውል ከዋይት ሀውስ ያደረሰችንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች አዲሱ የሰው ልጅ ጠላት ኦሚክሮን የሚል ስያሜ ተሰጥቶታል። በከፍተኛ ሁኔታ የሚተላለፈው ይህ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ተመራማሪዎች ሲሆን ስያሜውን ያገኘው ከግሪክ ፊደላት ነው። አዲሱ ዝርያ ሊያሳስብ እንጂ ሊያስደነግጥ አይገባም። በዓለም ላይ ካለው ክትባት ሁሉ ምርጥ የሆነ ክትባት፣ ምርጥ መድኃኒት፣ ምርጥ ተመራማሪዎች አሉን። እናም በየዕለቱ አዳዲስ ነገር እያወቅን ነው ይህንንም ዝርያ በሽብርና ግራ መጋባት ሳይሆን በሳይንስ በእውቀት ላይ የተመሠረተ ውሳኔና በፍጥነት እንዋገዋለን። አዲሱ የኮቪድ ዝርያ ከታወቀ ከጥቂት ጊዜ በኋላ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ደቡብ አፍሪካ ጉዞ እንዳይደረግ እገዳ ጥለዋል። ይህ ውሳኔ ግን የደቡብ አፍሪካ ፕሬዚዳንት የሆኑትን ሲሪል ራማፎሳን አስቆጥቷቸዋል። እነዚህ እገዳዎች ምንም አይነት ምክንያታዊነት የሌላቸውና ባልተገባ መልኩ ሀገራችንንና በደቡብ አፍሪካ የሚገኙ በትማማች ሀገሮችን የሚያገል ነው። የጉዞ እገዳው በሳይንስ ያልተደገፈና የቫይረሱን ስርጭት ለመግታትም የማይጠቅም ነው። ባይደን በበኩላቸው የጉዞ እገዳውን ያሳለፉት የበለጡ አሜሪካውያን እንዲከተቡና መከላከያ እርምጃዎችን እንዲወስዱ ጊዜ ለመስጠት መሆኑን በመግለጽ ውሳኔያቸውን ተከላክለውታል። The very day the World Health Organization identified the new variant. የዓለም ጤና ድርጅት አዲሱ ቫይረስ መገኘቱን ባሳወቅበት ዕለት ጀምሮ ወዲያውኑ ወደ ደቡብ አፍሪካ የሚደረገው ጉዞ እንዲታገድ እርምጃ ወስጃለሁ። በእርግጥ የጉዞ እገዳው የኦሚክሮንን ቫይረስ ስርጭት ፍጥነት ያዘገየዋል እንጂ አይከላከለውም፣ ግን ጊዜ ይሰጠናል። እርምጃዎችን ለመውሰድ ጊዜ ይሰጠናል። ዶክተር ታይሰን ቤል በቨርጂኒያ ዩኒቨርሲቲ የሕክምና ረዳት ፕሮፌሰር ሲሆኑ ተመራማሪዎች ስለ አዲሱ የኮሮና ዝርያ ገና ብዙ የማያውቁት እንዳለ ይገልጻሉ። ለምሳሌ የበለጠ አደገኛ ይሆን እንደሆን አይታወቅም። ያ ባልታወቀበት ሁኔታ ደግሞ ትክክለኛ እርምጃ ምን መሆን እንዳለበት ማወቅ ያስቸግራል ይላሉ። በሁለቱም ወገን ያሉ ክርክሮች ጥሩ ነጥቦች አሏቸው። አሁን አዲሱ ኦሚክሮን ዝርያ የተገኘባቸው ቦታዎች ብዙ ሀገራት ናቸው። በአውሮፓ ያሉ በርካታ ሀገራትና በቀጥታ ከደቡብ አፍሪካ ወይም በደቡብ አፍሪካ ከሚገኙ ሀገራት ጋር ግንኙነት የሌላቸው ሰዎች ላይም ተገኝቷል። ስለዚህ ውሳኔው የሚያገል ተደርጎ መታየቱ ትክክል ነው። በግዞ ክልከለው ላይ የተጠቀሱት ሀገራት ዝርያው ተገኝቶባቸው ከተለዩ ሀገራት ጋር አይገናኙም። በሌላ በኩል የባይደን አስተዳደር ዶክተር አንቶኒ ፋውቺ እና ሌሎች ደግሞ ቫይረሱ በፍጥነት እንዳይሰራጭ ለማድረግ ጊዜ ለማግኘት እየሞከሩ ነው። ፕሬዚዳንት ባይደን ክትባቱን ያልወሰዱ አሜሪካውያን እንዲከተቡ እየወተወቱ ሲሆን የተከተቡና የማበረታቻ ክትባት መውሰድ የሚችሉ ደግሞ እንዲወስዱ ጠይቀዋል። ዶክተር ቤል ይሄ ሳይንሱን የተከተለ ምክር መሆኑን ገልጸው ለአሜሪካኖች ብቻ የሚውል እንዳልሆነም ተናግረዋል። ይሄ የዓለም ሕዝብ ክትባቱን እንዲወስድ ማድረግ ያለብንን ሁሉ ማድረግ እንዳለብን የሚያነቃ ደወል መሆን አለበት። ምክንያቱም ቫይረሱ በከፍተኛ ሁኔታ ከተዘዋወረና አዳዲስ ዝርያዎች ከተፈጠሩ ውጤታማ በሆነ ክትባት ሁኔታውን ማስተካከል አለብን። አዳዲስ የኮቪድ ዝርያዎች መገኘታቸውን መቀጠሉን ተከትሎ የሕክምና ባለሙያዎች መላልሰው አንድ አይነት ምክር ይመክራሉ። አዛውንትና ወጣት አሜሪካውያን የፊት ጭንብል መጠቀም እንዲቀጥሉ፣ ርቀታቸውን እንዲጠብቁና ክትባቱን እንዲወስዱ አመሰግናለሁ ስምኝሽ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ቀዳሚው ቅንብርም ቀያቸውን ለቀው ከተበተኑ ብዙ መቶ ሺዎች ፊት የተደቀነውን መልከ ብዙ ፈተናና ድርብርብ የጤና ሁከቶች ይመለከታል። በአንድ በኩል በሰው ብዛት የተጣበቡ የተፈናቃይ መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው መኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮች፣ በሌላ በኩል ደግሞ ከቀያቸው ለመፈናቀል የተገደዱትን እነኚህን ወገኖች ሊገጥሙ የሚችሉ የሥነ ልቦናና የአእምሮ ጤና ሁከቶችን ይመረምራል። በሰሜን ኢትዮጵያ ግጭት ሳቢያ ለጠና ረሃብ፣ ብርቱ መከራና እንግልት የተዳረጉትን ሰዎች አስመልክቶ ከየመስኩ ባለሙያዎች ጋር ለተካሄደው ለዚህ ውይይት የተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያ ኮመንዌልዝ ዩኒቨርሲቲ የኢፒዴሞሎጂ ትምህርት ክፍል ሊቀመንበርና መምህሩ ፕሮፌሰር ጥላሁን አደራ፣ ለአእምሮ ጤና ሁከቶች የሚዳረጉትን ሁኔታዎች ለመመርመር ደግሞ እዚሁ ዩናይት ስቴትስ በሚገኘው ባሮ የአንጎልና የነርቭ ሕክምና እንዲሁም የምርምር ጥናት ተቋም የአእምሮና የነርቭ ሐኪም እንዲሁም ተመራማሪ የሆኑትን ፕሮፌሰር ዮናስ እንዳለ ገዳን ጋብዘናል። ወደ ውይይታችን ልውሰዳችሁ። ካለፈው እሁድ የሚነሳ ነው። ፕሮፌሰር ዮናስ እንዳለገዳ፣ ፕሮፌሰር ጥላሁን አደራ፣ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። በዚህ በዩናይት ስቴትስ የሚከበረው የምስጋና ቀን ወይም ታንክስ ጊቪንግ ማግስት ነው ይሄን ውይይት እያደረግን ያለ ነው እና እንኳን ለዚህ ቀን በሰላም አደረሳችሁ። እንኳን አብረው አደረሰን። በኢትዮጵያ አሁን ባለው ሁኔታ በጣም ከፍተኛ ቁጥር ያለው ሕዝብ እየተፈናቀለ ባለበት ተገደው ከቀያቸው የሚበተኑ ወይም የሚፈናቀሉ ሰዎች ተፋፍገው የሚኖርበት ሁኔታ ሲከሰት የሚፈጠሩ ወይም የሚቀሰቀሱ የበሽታ አይነቶችን ነበር የተመለከትነው። መጠነ ሰፊ መሆኑም በመቶ ሺዎች ነው የምናወራው ቁጥር፣ አብዛኛውን የሰሜን ኢትዮጵያ አካባቢ ያካለለ ነው። የጦርነቱም ወይም የግጭቱም መጠን በሰፋ ቁጥር ረጂዎቹም ተረጂ የሚሆንበት ሁኔታ ሁሉ እየተፈጠረ ነው። በአንድ ቦታ ተቀብሏቸው ሲያስተናግዷቸው የነበሩ ሰዎች አብሯቸው ተረጂ ሆነው ሌላ ቦታ ተፈናቅለው በዘገባዎች ያገኘንበት ጊዜ አለ። እንዲህ ባለው ሁኔታ የመፍትሄ አማራጮች ቀላል እንዳልሆኑ፣ ዛሬን የሚበላ የሚላስ፣ የሚቀመስ ማግኘት እና ማደር ቅድሚያ የሚሰጠው መሆኑንም እንረዳለን። ነገር ግን ዞሮ ዞሮ እነዚህ ሰዎች ያሉበትን ሁኔታ ለመርዳት የሚያስችሉ አቅም የሚሰጡ ሁኔታዎችን ለመፍጠር ነው እና የምትወያዩት እና የቱፋታ ይሰጣል የትኛው አጣዳፊ ነው የሚሉትን ሁሉ መመልከት ይፈልጋል። መከላከልስ የሚቻሉ አሉ ወይ? ከነኝ ውስጥ መጠነ ሰፊ ችግር በወሬ እንደሚነገረው ቀላል ያልሆነ ነው እና አማራጮቹን ለመፈንጠቅ ያህል አንዳንድ ሀሳቦችን ብናነሳ፣ ፕሮፌሰር ጥላሁን ልክ ነው። ይሄ በጣም መጠነ ሰፊ የሆነ ችግር ነው እንዳልከው እና አንዱም አንተን ለማመስገል የምፈልገው በዚህ ሁኔታ ኢትዮጵያ ውስጥ አሁን የተከሰተው ችግር የሚቆምበት ጊዜ ይመጣል። ጦርነቱ የሚያበቃበት ጊዜ ይመጣል። ነገር ግን ችግሩ ያቆማል ማለት አይደለም። መገዳደል ላይኖር ይችላል። ነገር ግን ለአመታት የሚቆዩ ችግሮች በሕዝባችን ላይ እንደሚቆይ ይሄ ተደጋግሞ የታየ ነገር ነው። እንዳውም በብዙ ቦታዎች ላይ አፍሪካ ውስጥ እንደዚህ አይነት ግጭቶች በተፈጠሩባቸው ቦታዎች ላይ በተደረጉ ጥናቶች የሚያመለክቱት ጦርነቱ ካቆመ በኋላ ለአመታት ብዙ ሰዎች መጎዳት ብቻ ሳይሆን መሞትም ጭምር እንዳውም በጦርነት በጥይት ከተገደሉት ሰዎች ይበልጥ ዘጠኝ እጥፍ፣ አንድ ጥናት እንደሚያመለክተው ዘጠኝ እጥፍ ሰዎች የሚሞቱት ከዛ መንስኤ በሆነ መዘዙ ጦርነት የሆነ ነገር፣ ግን ሰዎች የሚሞቱባቸው ሁኔታዎች የተለያየ ምክንያቶች ይመስላሉ። ነገር ግን መነሻው ያ ከመጀመሪያው ጀምሮ የነበረው የጦርነት አርምድ ኮንፍሊክት የሚባለው ነው እና ይሄ ለሀገራችን ይህን ላመስግን የፈለግኩበት ምንድን ነው? ይሄ አሁን ተጀመረ፣ ነገር ግን መፍትሄዎቹ በተለያየ መንገድ ሊመጡ የሚያስፈልጋቸው ህዝባችንን እየጎዱ የሚቆዩ ነገሮች እንደሆኑ ወዲያው ጦርነቱ ሲያቆም ሌላው ነገር ሁሉ ሰላም ይሆናል ማለት አይደለም። ችግረኞች በችግራቸው ይቆያሉ ማለት ነው። ስለዚህ አቃዳፊዎች የምንላቸው ነገሮች አሉ። እንግዲህ በበሽታ በኩል ያየናቸው እንደሆነ ያው በሽታ ከበሽታ ጋር የምናያይዘው ምግብን ነው። ምግብ ራሱ መድኃኒት ነው እና ምግብ በጣም የምግብ አቅርቦት እጅግ አስፈላጊ እንደሆነ የምናየው በተለይም ደግሞ በወጣቶች ላይ፣ በልጆች ላይ፣ በህፃናት ላይ ያለው የምግብ አቅርቦት የምግቡ አቅርቦት በሚቀንስበት ጊዜ እነዚህ ልጆች አእምሯቸው ደካማ ይሆናል አእምሯቸው ሲቀጭጩ በሚያንሱበት ጊዜ ለዚህ ነው ህፃናት የሚመዘኑት። በሚቀጭጩበት ጊዜ የአእምሮ ችሎታቸው እየቀነሰ የሚሄድበት ሁኔታ አለና ቢተርፉ እንኳን ከሞት እነዚህ ልጆች ችግር ላይ ይወድቃሉ ለተቀረው ዘመናቸው በሙሉ ማለት ነው እና የምግብ አቅርቦት በጣም በአጣዳፊነት አስፈላጊ ነው። ከምግብ ጋር ተያይዞ ያለ ደግሞ የንጹህ ውሃ አቅርቦት ነው። የንጹህ ውሃ አቅርቦት በጣም በጣም አስፈላጊ ነው እዚህ ሰዎች ብዙ ጊዜ ስንመለከታቸው የት ነው ያሉት የት ነው የሚኖሩት ብንድል አሁን የተፈናቀሉት ሰዎች ከአንድ ቀበሌ ከአንድ ሰፈር ወደ ሌላ ከተማ በሚሄዱበት ጊዜ እዛ ያለው ህዝብ ራሱ የሞላና የተረፈው ህዝብ አይደለም ድሮውኑ ከእጅ ወደ አፍ የሚኖር በጣም ብዙ ህዝብ ነው ያለው አሁን እነዚህ ሰዎች በሚጨመሩበት ጊዜ አሁን ከተሞችን እንኳን መጥቀስ ይቻላል። ኢትዮጵያ ውስጥ በሚጨመሩበት ጊዜ በብዛት ሆነው ጥቂት ቁጥር ሲሆን አንድ ነገር ነው። በብዛት ሲመጡ ግን አሁን እነዛ መጪዎቹ ሰዎች ተፈናቃዮቹ ማለት ነው። አሁን እንግዲህ ውሃውንም ሊጋሩ ነው ምግቡንም ሊጋሩ ነው። የሕክምና አገልግሎቱንም ሊጋሩ ነው። ሌላ ቀርቶ ትምህርት ቤትም እንኳን ልጆቹ ትምህርት ቤት መሄድ ያንንም ሊጋሩ ነው። እነዚህ እና ያ ቋሚው ነዋሪው ሕዝብ ድጋፍ ያስፈልገዋል እና አስቀድመን ማሰብ ያለብን ያ ተቀባዩ ሕዝብ እንዴት አድርጎ ሊቀበል እንደሚችል፣ ምን አይነት እርዳታ እንደሚያስፈልገው እንደዛ አይነቱን ነገር አስቀድሞ ማሰብ ያስፈልጋል። መልካም። የውስብስብነቱን ያህል የችግሩን ጥናት ያህል ዘለቄታ ያላቸው ጉዳቶች የሚቀጥሉ መሆናቸውን አመላክተዋል ፕሮፌሰር ጥላሁን ይልቁንም ደግሞ ተቀባዩን ማህበረሰብ መደገፍም ቅድሚያ ከሚሰጣቸው ትኩረት ውስጥ መካተቱን እንግዲህ ተመልካች አድማጮቻችን መርዳት የሚፈልጉ ራሳቸውም እንዴት መርዳት እንችላለን ኔቱ ላይ እናተኩር ለሚለው አመላካች ይመስለኛል። ፕሮፌሰር ዮናስ ወደ እርሶ ልመለስ ነው። በአእምሮ ጤና ውስጥ ረገድ ቅድም በሰፊው ተመልክተናል። በርካታ ጉዳቶች እንደሚከተሉ ይህን ውስብስብ ችግር ክስተቱ ወይም የጦርነቱ ግጭቱ ከሚያመጣው ባሻገር ከሰዎች ራሳቸው ነገሮችን የመቋቋም አቅም ጋር እንደሚዛመድ አስረድተውናል። የትኞቹ ምናልባትም ራስን ለመርዳት ያለን አቅም ያሳጡ ይሆን? ሌሎችም መርዳት የሚፈልጉ የጤና አገልግሎትን ጨምሮ በአቅም ደረጃ ሁኔታዎች በሚፈቅዱት የትኞቹ ላይ ትኩረት ማድረጉ ምናልባት ይረዳ ይሆን? በአጭሩ ምንድን ነው የሚያሳስበው ቅድሚያ ሊሰጥ የሚገባ ተብሎ መለየት ይቻላል? እንግዲህ ይሄ በእንደዚህ አይነት ከፍተኛ ወታደራዊ ግጭት ማስ ካዥዋልቲ በሚኖርበት ጊዜ ዋናው ነገር አንደኛ ቅደም ተከተሉን ለይቶ ማወቅ፣ ሁለተኛ ሁኔታው የሚጠይቀውን አደረጃጀት መጠቀም። መደበኛው አሁን በጤና ሕክምና ሙያ አስቦ አሰላስሎ ረጋ ብሎ ነው ነገሮች የምደረጉት። ያ አይነት አሰራር አይሰራም። ይሄ ሎጂስቲክ የተቀናበረ ኒምብል በጣም ቅልጥፍና ያለው እና ፈጣን የሆነ እርምጃ ማድረግ የሚችል የጤና አደረጃጀት ያስፈልጋል። ይሄ በስነ አእምሮ በኩል በጤና ጥበቃ በኩል ይሄን አይነት አደረጃጀት ከተለመደው ውጭ ለግጭት የሚያመች አደረጃጀት እንዳለ እንደተጀመረ ተስፋ አድርጋለሁ። አንድ እሱ ነው። ሁለተኛ ከመደበኛ ጤና ህክምና ውጭ ህብረተሰቡ ትልቅ ሚና አለው። የእኛን እሴት የባህላችንን እሴት ለጤና ለስነ አምሮ ጤና መጠቀም በደንብ እንችላለን። በተለይ ትላላቆች፣ ሽማግሌዎች የሚሉትን የመስማት ነገር አለ ህብረተሰባችን። አንደኛ እነሱ መጠቀም ሁለተኛ እምነት አባቶችና እናቶች በእስልምናም በክርስትናም በሁሉም መስክ ያሉት የእነሱ ሪሶርስ መጠቀም። ይህን ሁሉን ለማድረግ ህብረተሰቡም ሆነ የእምነት ድርጅቶች ይሄ አሁን በአሁኑ ቋንቋ ጥሩ የሰማሁት አብሮ መናበብ የሚባለው ነገር እየተናበበ ህብረተሰቡ ባለው ቦታ የተፈናቃዮችም ቢሆን ተደራጅተውና ተሰባስበው እዛ ያሉት በአካባቢ ያሉት የእምነት አባቶች እና እናቶች ጋራ ተባብረው በተቻለ መጠን ይሄ የስነ አእምሮ ችግር በባህላዊው መንገድ እንግዲህ በፈረንጅኛው ሰፖርት ሲስተም አንዱ አንዱን መርዳት በፈሪንግ ኢፌክት ማለትም ነገሩን ጥይቱ ተተኩሶ ሲመጣ እንደ ማብረድ ማለት ነው። በፈሪንግ ኢፌክት ይኖረዋል ቢያንስ ቢያንስ ወደፊት ደንበኛ አገልጋሎቶች እስኪመጡ ድረስ ትልቅ ጠቀሜታ ይኖራል። ቅድም ፕሮፌሰር ጥላሁን ያለው ነገር አንዱ ጥሩ ነጥብ፣ ይሄ ከጦርነት ላይ ሲሆን ሰው አንዳንዴ ጥይቱ እንደመታኝም አልታወቀኝም ይላል። ምክንያቱም ይሄ ፍላይት ኦር ፋይት የንዴትና የስሜት ጊዜ ነው። ግን ጥይቱ ጦርነቱ ሲያቆም ደግሞ ያኔ ነው ብዙ ችግሮች የሚታዩት። ለዛ እንግዲህ እኛ መዘጋጀት ይኖርብናል። ይህ እንዲህ አይነት ውይይት መጀመሩም ጥሩ ነው። ወደዛ የሚወስደን ነው። አድማጮች ተከታታይ ውይይቱ ይቀጥላል። እንግዶችን ፕሮፌሰር ዮናስ እንዳለገዳንና ፕሮፌሰር ጥላሁን አደራን ለጊዜያቸው አመሰግናለሁ። አድማጮች አሁን ንግድና ምጣኔ ሀብት ባለፉት ሶስት አመታት ውስጥ በውጭ አገር የሚኖሩ ኢትዮጵያውያን በተለያየ መልኩ ወደ አገር ውስጥ የገባው ገንዘብ መጠን ወደ 9 ቢሊዮን ዶላር እንደሚደርስ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የህዝብ ግንኙነት ዲሬክተር አቶ ወንደሰን ግርማ ለአሜሪካ ድምፅ ገልጠዋል። በኮቪድ-19ና በኢትዮጵያ ባለው ወቅታዊ ሁኔታ የተጎዳውን የኢትዮጵያ ምጣኔ ሀብት ለመደገፍ በውጭ ሀገር የሚኖረው ኢትዮጵያዊ ማህበረሰብ ከቅርብ ጊዜ ወዲህ የሚያደርገው ድጋፍ እየጨመረ ነው ሲሉ አቶ ወንደሰን ያስረዳሉ። ዝርዝሩን ደረጀ ደስታ ባጠናቀረው የንግድና ምጣኔ ሀብት ዝግጅት ውስጥ ታገኙታላችሁ። የኢትዮጵያ ዳያስፖራ ኤጀንሲ ከተቋቋመበት ካለፈው ሶስት አመት ጀምሮ እስካሁን በተለያዩ አገሮች ከሚገኙ የዳያስፖራ አባላት ወደ ዘጠኝ ቢሊዮን ዶላር መገኘቱን አቶ ወንደሰን ይናገራሉ። በሶስት አመታት የነበረውን ሁኔታም ሲያስረዱ ባለፉት ሶስት አመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ ዘጠኝ ዶላር ወደ ኢትዮጵያ ተልቋል። ያለፈውን አመት ሁለት ሺ አስራ ሶስትን ብቻ ካየን ሶስት ነጥብ ስድስት ቢሊየን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ አማካይነት በረሚታንስ መልክ ተልቋል። ከዛ ፊት የነበሩት አመታት እንደምታስታውሳቸው ከኮቪድ ጋር በተያያዘ በዓለም አቀፍ ደረጃ በተፈጠረው የኢኮኖሚ መቀዛቀዝ ምክንያት በለፈውም አመትም ከዛ ፊትም በነበሩት አመታት ቅናሽ ያደውበታል። ብዙ ጊዜ አራት ቢሊየን እና ከዛ በላይ ነበረ ፕላን እናደርግ የነበረው በእነዚሁ መቀዛቀዞች ምክንያት ነው። በአማካይ ወደ ሶስት ቢሊየን ዶላር አካባቢ ነው ኤጀንሲው በቆየባቸው ሶስት ታት አመታት የተገኘው ባለፈው አመት ግን የተሻለ ወደ ሶስት ነጥብ ስድስት ቢሊየን የአሜሪካን ዶላር ወደ ሀገር ውስጥ ገብተዋል። በህጋዊ መልኩ በዳያስፖራው አማካኝነት አቶ ወንደሰን እስካሁን የተገለጹት በሀዋላ ወይም እሳቸው እንደሚሉት በሬሜተንስ መልክ ብቻ መሆኑን አስረድተው ዳያስፖራው ወደ አገር ቤት የሚልካቸው ሌሎች የተለያዩ መስኮች መኖራቸውን ተናግረዋል። ኢትዮጵያ ውስጥ ከሚያውላቸው የመዋለ ንዋይ ሌላ ለምሳሌ እንደ ህዳሴ ግድብ ለመሳሰሉት ትላልቅ ፕሮጀክቶች የሚልካቸው የገንዘብ ድጋፎች መኖራቸውንም ገልጸዋል። ህዳሴ ግድብን እንደ ለምሳሌ ሲጠቅሱ ለምሳሌ ሀገራዊ ፕሮጀክቶች ከምንላቸው መካከል ትልቁ ሀገራዊ ፕሮጀክት የታላቁ የኢትዮጵያ ህዳሴ ግድብ ነው። ለታላቁ የህዳሴ ግድብ በያዝ ነው በአዲሱ በጀት ዓመት ከሁለት መቶ ሚሊየን የኢትዮጵያ ብር በላይ ዳያስፖራ ወደ ሀገር ቤት ልኳል። ሀገራዊ ጥሪዎችም የምንላቸው መከላከያ ሰራዊቱን መደገፍ፣ የተፈናቀሉ ወገኖቻችንን ማገዝ ለመሳሰሉትም ከአንድ መቶ ሀያ ሚሊየን የኢትዮጵያ ብር በላይ ነው ዳያስፖራው ባለፉት አራት ወራት አካባቢ ወደ አገር ውስጥ የላከው። ዳያስፖራው አገር ውስጥ ያሉትን ፕሮጀክቶች በመደገፍ ብቻ ሳይሆን በውጭ ያለውንም ዲፕሎማሲ በገንዘብ በመደገፍ ያለውን ሁለገብ አስተዋጽኦ አቶ ወንደሰን እንደሚከተለው ያስረዳሉ። ይህ እንደምታውቀው የተባበሩት መንግስታት ድርጅት የፀጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከአስር ጊዜ በላይ ተሰብስቧል። ዳያስፖራውም ከአስር ጊዜ በላይ ሰልፍ ወጥተዋል። በልዩ ልዩ የዓለም ክፍሎች ምናልባት በጣም ከፍተኛ የሚባለው ኖ ሞር ሙቭመንት ወይም ንቅናቄ ነው። ግን ከዛ በፊትም ልዩ ልዩ ሰልፎችን አድርገዋል። ሰልፍ አድርጎ ብቻ አይመለስም። የአቋም መግለጫዎችን እያወጣ እያዘጋጀ ለሚመለከታቸው ተጽዕኖ ፈጣሪ ግለሰቦችም ሆነ ተቋማት ያቀርባል። ይሄ አንድ የፐብሊክ ዲፕሎማሲ መገለጫው ነው። ሌላኛው የፐብሊክ ዲፕሎማሲ መገለጫው ደግሞ ዲጂታል ዲፕሎማሲን በመጠቀም በዲጂታል ዲፕሎማሲ መታገል ነው። መልእክቶችን አሁን ይሄ ኖሞር የሚለው ወይም በቃ የሚለው ንቅናቄ ሲነሳ ዲጂታል ዲፕሎማሲ ላይ በትዊተር ዲፕሎማሲ ነበር የተነሳው። ከዛ ነው አድጎ አሁን በምናየው ደረጃ በዓለም አቀፍ ደረጃ ከሀያ ሰባት በላይ ከተሞች ላይ ሊታይ ቻለ። ዳያስፖራው ይህንን ብቻ አይደለም ከፐብሊክ ዲፕሎማሲ ጋር ያለው ተሳትፎ ሰልፍ በመውጣት ወይም በሚዲያ ላይ በመሞገት ብቻ የሚወሰን አይደለም። የአሜሪካ ፖለቲካ የሚሰራው በሎቢ ድርጅቶች ነው። ያው ሎቢ ድርጅቶችን የበለጠ የቀረበ የበለጠ ተጠቃሚ ይሆናል። ዳያስፖራው የሎቢ ድርጅቶችን እስከ መቅጠር የሄደባቸው አጋጣሚዎች አሉ። የኢትዮጵያ ዳያስፖራ አባላት በተለይም የኢትዮጵያ ሚስዮኖችና ዲፕሎማቶች በሌሉባቸው ቦታዎች ሁሉ እየተሰባሰቡ በወቅታዊ ጉዳይ የተነሳ ገንዘብ እያዋጡ የሚልኩ መሆኑን አቶ ወንደሰን ተናግረዋል። በቅርቡ ተጀምሮ እስካሁን ከሁለት ሚሊዮን ዶላር በላይ ማስተላለፍ የቻለው የአይዞን መተግበሪያ ማስተላለፊያም የዳያስፖራው የኢትዮጵያ ምጣኔ ሀብት ለመደገፍ ገና ያልተነካ እምቅ ሀብት ያለው መሆኑን ያሳያል ብለዋል አቶ ወንደሰን። እንግዲህ የኢትዮጵያ ዳያስፖራ ከፍተኛ አስተዋጽኦ እያደረገ ነው ያለው። ፋይናንሻሊ ሀገሩን ለመደገፍ አቅም እንዳለውም አሳይቷል። ለዚህም ዋነኛ ማሳያችን የሚሆነው አይዞን ኢትዮጵያ ወደ ትግበራ ከገባ ሶስት ሳምንት አካባቢ ነው። Y él dijo no. በትግበራ ላይ በቆየባቸው ሁለት ሳምንታት ወደ አምስት መቶ ሺህ ዶላር አካባቢ ነበር ገቢ የሆነው። አሁን ሶስተኛው ሳምንት ላይ በተለይም ከኖሞር እንቅስቃሴ በኋላ ከአንድ ሚሊየን ዶላር በላይ ነው ገቢ መሆን የቻለው። አብዛኛው ገንዘብ የተሰበሰቡ ደግሞ አስር ሺህ ሰዎች የማይሞሉ ናቸው። ይህን ገንዘብ ሰፖርት ያደረጉት የዚህ አንድምታ ምንድን ነው? በአንድ ሳምንት ውስጥ አስር ሺህ የማይሞሉ ሰዎች ከአንድ ሚሊየን ዶላር በላይ ማውጣት ከቻሉ የኢትዮጵያ ዲያስፖራ አቅሙ እምቅ አቅም አለው ማለት ነው የሚል ነው የሚያሳየው። ኢትዮጵያ ደግሞ ሶስት ሚሊየን እና በላይ ዲያስፖራ ላት መቶ ሺህ ቢያዋጡ ብለን ስናስብ ወይም ሁለት መቶ ሺህ ቢያዋጡ ብለን ስናስብ ወይም ቁጥሩን ከፍ አድርገው ነው አምስት መቶ ሺህ ቢያዋጡ ብለን ስናስብ እነዚህ ምዕራቢያን ሀገራት እንከለክለዋለን ከሚሉት ገንዘብ እጅግ በጣም የላ ገንዘብ ከዳያስፖራው ማሰባሰብ እንደሚቻል ያሳየ ነው። የኢትዮጵያ ዳያስፖራ ኤጀንሲ የምጣኔ ሀብቱን በመደገፍ ረገድ ወደፊት እንደ ትኩረት አቅጣጫ አድርጎ የሚሰራው የዳያስፖራውን እምቅ አቅም መጠቀም በሚችልበት መንገድ ላይ መሆኑንም አቶ ወንደሰን ተናግረዋል። ወደፊት የትኩረት አቅጣጫችን ሆኖ የምንሰራው እንደ ኤጀንሲ እንደ መንግስትም በዋነኛነት እዚህ ላይ ነው የሚሆነው። ጫናዎች እየበረቱ ስለሚመጡ የዳያስፖራውን እምቅ አቅም እንዴት አድርገን እንጠቀምበት ሌሎች ሀገሮች እንዴት ተጠቀሙ፣ ከዲያስፖራዎቻቸው ምን ተጠቅመው እየተደረሱ እን በምን መንገድ ሄዱ የሚለውንም እያየን ነው። እሱን ተከትለን እንደዚህ ትልቅ ካምፔኖች ዲያስፖራዋን የሚያሳትፉ ስራዎችን እንሰራለን። ይሄ አሁን አይዞን የሚባለው ፕላትፎርም ለጊዜው በውስጡ ያለው አንድ ፕሮጀክት ወይም አንድ ኮዝ ነው፣ ሰፖርት ፎር ዲስፕሌይስድ የሚለው ግን፣ ፕላትፎርሙ አንሊሚትድ ካፓሲቲ ነው ያለው ኮዝስ ብዙ ኮዞችን በውስጡ ሊይዝ ይችላል። ስለዚህ መልሶ ግንባታ ላይ የትምህርት ቤት ፕሮጀክት ብለን አንድ ኮዝ ልናስገባ እንችላለን። የጤና ተቋማት ግንባታ ብለን ሌላ ኮዝ ልናስገባ እንችላለን። ሴቶችን መደገፍ፣ ህጻናትን መደገፍ፣ አዛውንቶችን መደገፍ እያለን ልዩ ልዩ ፕሮጀክቶች ልናስገባ እንችላለን። ፕላትፎርሙን ካየኸው የሚፈልጉትን ፕሮጀክት ይርዱ ነው የሚለው ፕላትፎርም ራሱ ሲዘጋጅ እና ስክሮል እያደረጉ እየመረጡ ወደፊት አሁን በጣም አንገብጋቢ የሆነው የተፈናቀሉ ዜጎችን መደገፍ ስለሆነ እሱን ብቻ አስገባን እ ወደፊት በፍላጎታቸው የትኛውን ኮዝ በደግፍ የበለጠ ውጤታማ ሆናለሁ ብለው ሊመርጡ በሚችሉበት ሁኔታ ነው ፕላትፎርሙ የተዘጋጀው፣ እያሰብን ያለ ነው። ምንድን ነው ተቋማት መንግስታዊም መንግስታዊ ያልሆኑም ተቋማት ፍላጎታቸውን ከዳያስፖራ ሀብት እንዲሰባሰብላቸው የሚፈልጉትን ፍላጎታቸውን ለኤጀንሲያችን እንዲያቀርቡ ይደረጋል። ኤጀንሲያችን እነዛን ፕሮጀክቶች ይመርጣል። ፕራዮሪቲ ይሰጥና ከመረጠ በኋላ ፕላትፎርም ውስጥ እንዲቀመጥ ያደርጋል። አካውንት እንዲወጣለት ይሆናል። ስለዚህ ሪሶርሱ ሞቢላይዝ ይደረጋል። በቀጥታ ሀብቱ ለሚሰባሰብለት መንግስታዊ ወይም መንግስታዊ ያልሆነ ተቋም ሀብቱ እንዲሄድለት ይደረጋል ማለት ነው። ስለዚህ ዲያስፖራው በቀጥታ ከሚረዳው አካል ጋር እንዲገናኝ ያስችለዋል። ውጤቱንም የሚያይበት መንገድ እግረ መንገዱን ይመቻቻል። ስለዚህ እነዚህ በተለይም ይሄ ፕላትፎርሙ በዋነኛነት የሪሶርስ ሞቢላይዜሽኑን አቅማችንን በጣም ነው የሚያጠናክርልን። መንግስት ከፍተኛ የዳያስፖራ አባላት አሉባቸው በተባሉት ከተሞች አስራ ዘጠኝ የሚደርሱ የዳያስፖራ ሚስዮኖችን አደራጅቶ ስልጠና እየሰጠ ሲሆን በቅርቡ እንደሚያሰማራቸውም የኢትዮጵያ ዳያስፖራ ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ቅንብር ትምህርት ነው። ትምህርት ለምሽቱ በያዘው ጥንቅሩ የማህበራዊ መገናኛ አጠቃቀም እውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ነገሮችን የሚያመዛዝነው የአእምሯቸው ክፍል ገና በማደግ ላይ ያሉ ህጻናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል፣ ሲል ይንደረደራል። ሆኖም በኮቪድ-19 ሳቢያ ልጆች አብዛኛውን የትምህርት መዝናኛ ጊዜያቸውን በኮምፒውተር ላይ የሚያጠፉ በመሆናቸው የወላጆች ቁጥጥር ያስፈልገዋል፣ ግን አስቸጋሪ አድርጎታል ይለናል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብ ክትትል ምን ድረስ መሆን አለበት? በሚለው ሀሳብ ዙሪያ ባለሙያ ያነጋግረናል። ስማቸውን በማስተዋወቅ ይጀምራሉ። ስመኝሽ የቆየናት ያሰናዳል። ስሜ ስኔ በብሌን ተክሉ እባላለሁ። አትላንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከሀያ ዓመት በላይ ያሳለፉ ነኝ። በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል? በመሰረቱ የልጅ አላፊ ወላጅና ሷ አጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላም እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይሄንን አይነት ጌም መጫወት ትችላለህ፣ በዚህ ሰዓት ደግሞ ይሄን አይነት ጌም መጫወት አትችይም፣ በኮምፒውተር ፊት የምታሳልፊው ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከሰባት ስምንት በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሰንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ። ኮመንሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ በአማርኛ ይተረጉማል ዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይህን አይነት መንገድ አላቸው። ልጆች ቤት ስራቸውን መስራቱ ብዙ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ነው የማስበው። ከዛ በኋላ ግን ያለውን ሰዓት ስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥቶ መጫወት አይችሉም ወይ ከሌሎች መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋይ ከተነቀለ ከግድግዳውን ሄዶ መንቀል ይቻላል። ኢሮም ይባላል። እሱንም ሄደው ሪዚም ወይም ፖዝ ማድረግ ይችላሉ። በሱ በሱ መቆጣጠር ይቻላል። ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅም ነው የሚሰማው ከተወሰነ እድሜ በኋላ ልጅ ያጠገም ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋና ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ለአንቺ ነው፣ ለራስሽ ነው። ምክንያቱም በአንድ ጉዳይ ቢፈጠር የምትጠየቁው ስለ አንቺ ወይ ስለ አንተ ነው፣ ስለ ጓደኛህ አይደለም። ጓደኛ ጥሩ ነው፣ ጓደኛ በጎ ነው። ጓደኛ ጥሩ ሊሆን ይችላል፣ ጓደኛ መጥፎ ሊሆን ይችላል። በመጨረሻ ግን ድርጊታችንን የምንጠየቀው እኛ ነን፣ ማንም አይደለም እና ይሄ ከልጅነት ጀምሮ ተኮትኩቶ ማደግ ያለበት ጉዳይ ነው። የመምህራንስ ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል። አይደለም ልጆቻችን ወረቀት የሚያመጡበት ከፊልቤት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትን በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጪኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ለልጆች ይጎዳል ተብሎ የሚሄዱት ነገር ነው አንዱ ደግሞ በስናቻት የተላከ ነገር የሚጠፋ ይመስላቸዋል። ልጆች እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈ እና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳት እና ትምህርቶች በተቻለ መጠን በትምህርት አካባቢ የሚሰራ ሰውን ስለሆንኩ፣ በልጆች አካባቢ ብዙ ዓመት ስለሰራሁኝ፣ በተቻለ መጠን ብዙ ነገር ስለምንለ የሚላከውን ነገር ወላጅ ማንበብ አለበት። ካልገባት ጊዜቱ መጠየቅ አለበት። በልጁ ላይ አንድ ባህሪ ታየ፣ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ። ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆች ሳጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከ ሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች የእድሜ ገደብ ቢኖራቸውም ከአስራ ሶስት ዓመት በታች ሆነው ከእድሜ ጓደኞቻቸው ላለማነስ ሲሉ የራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ? ለተማሪዎች እምቢ የሚባለውን ነገር እንደማይወዱ እናውቃለን እና ሙሉ ለሙሉ ደግሞ እምቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊለግ ይችላል። ለዚህ እምቢ ሳይሆን ይህን ይህን አይነት ነገሮች ከፈለግ ከፈለግሽ መተሽ አስረጅኝ። ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይ ማንበብ አለበት። እሺ ይህን ይህን አድርጊ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስህን የሚጎዳ ነገር ከሆነ ከማድረግ በፊት በትንሹ እንኳ መተሀዋያ ዝም ብለህ አትግባበት፣ ዝም ብለሽ አታድርጊው ሊሆን ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም፣ በአለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠ ከኮምፒውተር ጋር ስለምንውል አይናችን እና ጆሯችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳይ። ወይ ይሄማ እንዴት ደስ ይላል! እኔ አብረን እሺ፣ ዳንስ ነው። ደንስ ስቲ ደን ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መብራት ይቻላል። ምን አሁን ጥሩ ሀሳብ አነሳሽ። ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉ። እና ሚስጥር ከወላጅ ጋር እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሚኒኬሽን ወይም ወላጅ ደግሞ ያንን ኮሚኒኬሽን እንዴት መፍጠር ይችላል? አንደኛ በቤቱ በቤታችን እንገኝ ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠር፣ አስረዳኝ፣ ለምን እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነቱም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘለው። ቢሌኒ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መመምሰል አለበት በሚለው ሀሳብ ላይ የባለሙያ ምክርሽን ስላካፈልሽን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናሉ። እኔም ስመኝሽና እንግዳዋን አመሰግናለሁ። አድማጮች ለምሽቱን ስርጭት ለማሰናዳት ወይም ለማጠቃለል የመጨረሻው ዝግጅት ላይ ደርሰናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሀሳብና የመረጃ ልውውጥን እውን ማድረግ የሚያስችል ደህንነቱ የተጠበቀና አስተማማኝ የበይነ መረብ አገልግሎት መኖሩን ማረጋገጥ ለባይደንና ሀሪስ አስተዳደር ዋናው ቀዳሚ ጉዳይ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ዩናይትድ ስቴትስ የአሜሪካን ሕዝብ ወሳኝ መሠረተ ልማቶችንና አጋሮቿ ላይ ጉዳት ለማድረስ ታስበው የሚውጠነጠን የሳይበር ጥቃትን ለመከላከል ሀገራዊና ዓለም አቀፋዊ ጥረቶችን በማስተባበር ተግባር ላይ እንዲውል አድርጋለች። እነኚህም ጥረቶች ፍሬ ማፍራት ጀምረዋል። የፍትህ ሚኒስቴር በቅርቡ በዩናይትድ ስቴትስ ውስጥ የሚገኙ የንግድ ድርጅቶችና የመንግሥት ተቋማትን ሥራ ለማደናቀፍ ኮምፒውተሮችን በማሰናከል ጉዳት በሚያደርስ የሳይበር ጥቃት ላይ ተሰማርተው በተገኙ ሁለት የውጭ ዜጎች ላይ ክስ መመሥረቱን ማስታወቁን የዘረዘረው ርዕሰ አንቀጽ አያይዞም የዩክሬን ተወላጅ የሆነው ያሮስላቭ ቫሲንስኪ እንዲህ ያለውን የኮምፒውተር አሰናካይ ራንሰምዌር ባለፈው ሐምሌ ወር ካሲያ በተባለ የዲጂታል መረጃ ቴክኖሎጂና ሶፍትዌር ኩባንያ ብዙ ሺህ ደንበኞች ላይ ያነጣጠረውን ጥቃት ጨምሮ በሌሎች ብዙ ኩባንያዎች ላይ ላደረሰው ጥቃት ተጠያቂ እንዲሆን ተደርገዋል። የዩናይትድ ስቴትስ የፍትህ ሚኒስቴር በተጨማሪም እንደ አውሮፓውያን የዘመን አቆጣጠር በነሐሴ 2019 በቴክሳስ ክፍለ ግዛት የሚገኙ የንግድ ድርጅቶችና የመንግሥት ተቋማትን ጨምሮ በበርካታ የጉዳቱ ሰለባዎች ላይ ባደረሰው የሳይበር ጥቃት አማካኝነት የጠየቀውን የስድስት ነጥብ አንድ ሚሊዮን ዶላር ተገድዶ የሚከፈል ገንዘብ በዛ ዝውውርም በመከታተል ሩሲያዊውን የአቬጊኒ ፖሊያኒን መያዙን አስታውቋል። ቫሲንስኪና ፖሊያኒን የበርካታ ኩባንያዎችን የኮምፒውተር ኔትወርክ በመጥለፍና ኮምፒውተሮቹ በቋታቸው ያዘሉትን መረጃ በመመስጠር የጥቃቱ ሰለባ አድርጓቸዋል። የሳይበር ወንጀል ለሀገራችንና ለግል ደህንነታችን፣ ለኢኮኖሚያችን ጤናማ ይዞታና ለብሔራዊ ደህንነታችን ከፍተኛ ስጋት ደቃኝ ነው ሲሉ የዩናይትድ ስቴትሱ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ በቅርቡ በጉዳዩ ላይ አስተያየት በሰጡበት ወቅት ተናግረዋል። መልእክታችን ግልጽ ነው። ዩናይትድ ስቴትስ ከአጋሮቿ ጋር በመሆን እነኚህን መሰል የራንሰምዌር ጥቃቶች ፈጻሚዎችን ለመለየት ለፍርድ ለማቅረብና ከተጠቂዎቻቸው የዘረፉትን ገንዘብ ለማስመለስ ተገቢውን ሁሉ ታደርጋለች ማለታቸውን የዕለቱ ርዕሰ አንቀጽ ጠቅሟል። ርዕሰ አንቀጹ አክሎም ለሳይበር ጥቃት ፈጻሚ ወንጀለኞች የምናስተላልፈው መልእክት ግልጽ ነው፣ ማንኛውንም ዩናይትድ ስቴትስ ውስጥ የሚገኝ አካል የጥቃታችሁ ኢላማ ካደረጋችሁ አድነን እናገኛችኋለን ሲሉ ምክትል ጠቅላይ አቃቤ ሕግ ሞናኮ የተናገሩትን አስታውሰዋል። ፕሬዚደንት ባይደን ለሩሲያው አቻቸው ቭላዲሚር ፑቲን እንደ ገለጹት ዩናይትድ ስቴትስ ይህንን በተደጋጋሚ የሚቃጣ ጥቃት በመጋፈጥ ሕዝቦቿና ወሳኝ መሠረተ ልማቷን ከጉዳት ለመጠበቅ አስፈላጊውን እርምጃ ትወስዳለች። ያደረግነው ነው፣ ይህንኑ ነው ርዕሰ አንቀጹ ቀጠለ። የዚህ ተንኮል አዘል የሳይበር ጥቃት ተዋናዮችን እንቅስቃሴዎች ለማወክ በአገር ውስጥ መሰል ጥቃቶችን መቋቋም የሚያስችል አሰራር ለማጠንከር የወንጀሉ ፈጻሚዎች የሚጠይቁትን ገንዘብ በሕጋዊ መንገድ በተሠራ ሥራ በሚገኝ ገንዘብ ለመለወጥ ልዩ የገንዘብ ማስተላለፊያ ሥርዓት ወይም አሰራር የሚያቀላጥፉ ዓለም አቀፍ ትብብሮችን ለማደናቀፍ የሚፈጸሙ ድርጊቶችን እንዲሁም ለወንጀለኞች መሸሸጊያ የሚሆኑ ሁሉ ኢላማ ለማድረግ የፌዴራል መንግሥቱን ሙሉ አቅም ሥራ ላይ እናውላለን ሲሉ ፕሬዚደንት ባይደን የተናገሩትን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ማክሰኞ ምሽት ያሰናዳውንም በዚሁ አበቃ። ያስተናገድኳቸው አሉላ ከበደ፣ ከቴክኒክ አሰናጇ ብርሃን ኃይሉ ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም ደህና አደለ።